አመሰግናለሁ አቶ ሲራ ካስፋው። በጎጃም ክፍለ ሀገር የደርግ ባለስልጣን የነበሩት የመቶ አለቃ ሸቱ አለሙ ጉዳይ ዛሬም በሄግ ከተማ ፍርድ ቤት እየታየ ነው። የዛሬው የፍርድ ቤት ውሎ እንዴት ነበር? እኔም አመሰግናለሁ። የዛሬው ውሎ መቶ አለቃ አለሙ ሸቱ ምንም አልተናገረም። ግን ጥያቄ ብትጠየቅ መልስ መስጠት ወይ አለመስጠት መብትህ ነው ብለውት ነበረ ሲጀመር ዳኛዋ እና ሁለቱ አቃቤ ሕጎች የመጨረሻ ሁለተኛ ቀናቸውን ነበር ዛሬ ያቀረቡት፣ ክሱን እና የሚጠይቁትን ፍርድ ነበር። እና በጣም የሚሰቀጥጡ ኢትዮጵያ ውስጥ የተሰሩ ግፍ ሰቆቃ እሱ ሰው ላይ ያደረሳቸው ያደረሰባቸው እና ባለሳሳት አንድ አስር የሚሆኑ ሰዎች ዛሬ ኢትዮጵያ ውስጥ አንድ ቦታ ቁጭ ብለው እሱን በደንብ የሚያውቁት የዛን ጊዜ ታስረው ተሰቃይተው የነበሩ ሰዎች በስልክ በተቀዳ የምስክርነት ቃላቸውን ሰጥተዋል። ከዛ ቀጥሎ እንግዲህ ሰሞኑን አጠራጠር ብሎ የሰማ ነው የሚያሳዝን የወጣቶች በጣም ትንንሽ ልጆች የአስራ አራት ዓመት ሳይቀር አገዳደል ማጋለጥ አብዮታዊ እርምጃ ትርጉሙ እሱ የሰጠው ትርጉም ቤታዊ እርምጃ ማለት ለገበሬው መሬት እንዲሰጠው ማድረግ ሀገሪቱን ማሻሻል ነው እንጂ መግደል አይደለም፣ የሚለውን እሱም በደንብ ማረጋገጫ የፈረመባቸውን ሰነዶች ምን ያህል ልጆች የቱ ጋር መቼ እንዳስገደለ፣ ምን ያህል ያለ ፍርድ እንዳሳሰረ እሱ እሱ በደንብ ሲሰማ ነበር። ዋናው አቃቤ ሕግ ያሉት ምንድን ነው፣ በእርግጥ የሰው ልጅ ወደ ህብረተሰቡ የሚመለስበትን ማሰብ አለብን። ከተቀጣ በኋላ እንዴት ነው ይሄ ሰው ወደ ህብረተሰቡ ተመልሶ ሰላማዊ ሰው ሆኖ መኖር የሚችለው? ግን መቶ አለቃ አለም ውሸቱ ላይ ይሄንን ልንል አንችልም። ያጠፋው ጥፋት በጣም የሚሰቀጥጥ፣ እኔም ብዙ ጊዜ ዝም ያሰኘኝ ስለሆነ፣ ከማመን ውጭ ስለሆነ እድሜ ልክ ነው የምንጠይቀው ነው። ያሉት የዛሬው እንትን ያ ነበር። ዛሬ የአቃቤ ሕግ በተከሳሹ ላይ የቅጣት ውሳኔ ሀሳብ ያቀርባል የተባለው ቀረበ ማለት ነው። ዛሬ ቀርቦ አዎ፣ እድሜ ልክ ተብሏል። እንግዲህ አቃቤ ሕግ ያቀረበው ሀተታ አንድ ቀን ተኩል ነው የፈጀው። ትላንትና ሙሉ ቀን እና ዛሬ ከምሳ ሰዓት ድረስ ነበር። ቀደም ሲል እንደሰማ ነው። ከዛ ጉዳዩን ከሚከታተሉ ኢትዮጵያውያን ያን ያህል ብዙ ኢትዮጵያውያን ይህን የፍርድ ሂደት እንደማይከታተሉ ነው ለመረዳት የቻልነው። እርስዎ ለመከታተል ያነሳሳውት ነገር ምንድን ነው እስቲ ይንገሩን። ሶስት ነገር ነው። አንደኛው እኔ ራሴ በቀይ ሽብር ጊዜ ኢትዮጵያ ነበርኩ፣ በቀይ ሽብር አምልጬ ነው የመጣሁት እና መንግስት መንግስትነቱን ትቶ ረባሽ ሆኖ ህዝቡ ማደን ከጀመረ መግደል ከጀመረ አገር ምን እንደሚመስል አውቃለሁ፣ በደንብ አይቻለሁ። ደርግም ያደረገው አንደኛ እሱ ነው ሁለተኛ የኢትዮጵያ ወጣት እኔ በወጣትነት ነው ያንን ያየሁት። ያ እኔ ላይ የደረሰብኝ እንዲደርስበት አልፈልግም። የኢትዮጵያ ወጣት ተከብሮ ደስ ብሎት አገሩ ላይ አድጎ ሰርቶ ተምሮ እንዲኖር ነው ምፈልግ። ሶስተኛው አሁን ኢትዮጵያን የሚገዙት ሰዎች የህወት ያደግ ሰዎች ይሄንን የሚሰሩትን ሰቆቃ እንዲያቆሙ ነው። ይሄ ለእነሱም፣ ለቤተሰቦቻቸውም ጥሩ አይደለም። አያመልጡም ከሕግ። ዛሬ አቃቤ ህጓ ያሉት አንዱ ምንድን ነው፣ አንድ ሰው ህይወት ያጠፋ ወይ እንደዚህ አይነት ግፍ የሰራ ሰው ወደኋላው እያየ እድሜ ልኩን ይኖራታለች። እድሉን ካገኘንና ማንነቱን ካወቀን አንለቀውም ነው እና ስለዚህ፣ ለዚህ ነው የሌለኝን ጊዜ ነው አቶች የምመጣው፣ እና ለዚህ ነው የምመጣው። በጣም ነው የማመሰግነው አቶ ሲራክ አስፋው፣ እግዚአብሔር ይስጥልን እኔም